ነጋት ብሏል። ይህ የአሜሪካ ድምፅ ነው። 19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የጥር 2 2014 ዓ ም መርሃ ግብር ጀምረ። አቃቤ ግብር በከሰሰበት አንቀጽ ስልጣን ያላግባብ መጠቀም ነው። ልክ ነው ድርጊቱ ብሎ የወሰነውን ውሳኔ ራሱ የሰጠውን ውሳኔ በመሻ ስልጣን ያላግባብ መጠቀም ከንብረት ጥቅም ጋር ነው የሚገናኘው እንጂ አሁን ከተቀረበው ክስ ጋር አይገናኝም። ስለዚህ በወንጀል ሕጉ አራት ሀያ ሶስት ስር ነው ሊከላከሉ የሚገባው ብይን በመስጠቱ ነው። ቀደም ብለን የሰማናቸው አመሻሹን ከምትሰሟቸው መሰናዶዎች መካከል በአንዱ የተካተቱት የፍትህ ሚኒስትር ዴኤታውን አቶ ፍቃዱ ጸጋን ነው። እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ የስርጭቱ አቀናባሪ ናት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይት አምሐሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሐሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱ ዋና ዋና የዓለም ዜናዎች ይደመጣሉ። ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ ዜናውን የማሰማችሁ ሶሎሞን አባተ ነኝ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለኦፊሴላዊ የሥራ ጉብኝት ወደ ተባበሩት አረብ ኤምሬቶች ዛሬ መሄዳቸውን የጠቅላይ ሚኒስትሩ ጽሕፈት ቤት በትዊተር ገጹ አስታውቀዋል የኢትዮጵያው ጠቅላይ ሚኒስትር ከኤምሬቶቹ መሪ ሼኽ ሞሐመድ ቢን ዛይድ አልናህያን ጋር በጋራ ጉዳዮች ላይ መነጋገራቸውን ከመጠቆም በስተቀር ስለ ጉዟቸው ዓላማና ይዘት ዝርዝር ማብራሪያ አልሰጠም። ጠቅላይ ሚኒስትር አብይ አህመድ ከአቡ ዳቢ ትዊት ባደረጉት መልእክት ወንድሜ ልዑል ሼህ መሐመድ ቢን ዘይድ አልናህያን ለቡድኔና ለእኔ ላደረጉልን የሞቃ አቀባበል እጅግ የላቀ አድናቆቴን እገልጻለሁ ብለዋል። ሁለቱ መሪዎች በጋራና በአካባቢያዊ እንዲሁም ሀገሮቹ ትስስሮቻቸውን ማጠናከር በሚችሉባቸው ጉዳዮች ላይ መወያየታቸውን ጠቅላይ ሚኒስትሩ ጽፈዋል። ልዑል ሼህ መሐመድ ቢን ዛየድ አልናኽያንም በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር አቡ ዳቢ ላይ በመገናኘታችን ተደስቻለሁ ብለዋል። በሁለቱ አገሮች መካከል ያሉ የቅርብ ያሏቸውን ግንኙነቶች ይበልጥ በሚያጠናክሩባቸውና በተለያዩ መስኮችም መረጋጋትና ልማትን ማበረታታት በሚችሉባቸው መንገዶች ላይ መመካከራቸውን የተባበሩት አረብ ኤሚሬትስ መሪ አክለው ገልጸዋል። ጉብኝቱ ቀደም ሲል የታቀደ ይሁን ድንገተኛ አልታወቀም። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የዛሬ አምስት ዓመት አካባቢ በሁለት የተባበሩት መንግሥታት ድርጅት ባለሙያዎች ላይ በተፈጸሙ ግድያዎች ተሳትፈዋል በተባሉ ሰዎች ላይ ዛሬ ብይን ይሰጣል ተብሎ ሲጠበቅ ውሏል። በግድያው ላይ ተሳትፈዋል የተባሉ በአስሮች የሚቆጠሩ ሰዎች ናቸው ችሎት ፊት የቀረቡት። የተገደሉት ባለሙያዎች አሜሪካዊው ማይክል ሻርፕና ስዊድሽ ቺሊያኗ ዛይዳ ካታላን ወደ ካሳይ ክልል የተሰማሩት በመንግሥቱና በአካባቢው ባለ ታጣቂ ቡድን መካከል ተቀስቅሶ በነበረ ግጭት የተገደሉ ሰዎችን የወል መቃብር እየመረመሩ እንደነበረ ተገልጿል። የሁለቱ ባለሙያዎች ደብዛ ከጠፋ ከሁለት ሳምንታት በኋላ አስከሬኖቻቸው በአንዲት ቀበሌ ውስጥ መገኘታቸውንና የካታላን ራስ ተቆርጦ እንደነበረ አዣንስ ፍራንስ ፕሬስ ዘግቧል። ግድያው መላውን የመንግስታቱ ድርጅት ማህበረሰብን ያስደነገጠና የናጠ እንደነበረ ተነግሯል። ይህ ዜና ለአየር እስከበቃበት ሰዓት የዛሬው የአደባባይ ህዝባዊ ችሎት ብያኔ ምን እንደሆነ አልተዘገበም። አቃቢያነ ሕግቡ በአምሳ አንድ ሰዎች ላይ ሞት በሶስት ሰዎች ላይ የሀያ ዓመት እስራት ፍርድ እንዲሰጥ መጠየቃቸውን ኤኤፍፒ ከኮንጎ ዲሞክራሲያዊት ሪፐብሊክ ዘግቧል። ፈረንሳይ ከማሊ ጁንታ ጋር ያላት ግንኙነት እየተበላሸ መሆኑን ካሳወቀች ወዲህ ሀገሪቱ ውስጥ እየተንቀሳቀሱ ያሉ እስላማዊ ታጣቂዎችን መጋፈጥ በሚችሉባቸው መንገዶች ላይ በመጪዎቹ ሁለት ሳምንታት ውስጥ የአውሮፓ ሀገሮች የጋራ እቅድ ይዘው ለመቅረብ መስማማታቸውን የዴንማርክ የመከላከያ ሚኒስትር አስታውቀዋል። በማሊና በዓለም አቀፍ አጋሮቿ መካከል ያለው ግንኙነት የደፈረሰው ሰሞኑን ከተካሄዱ ሁለት የመፈንቅለ መንግሥት እርምጃዎች በኋላ ወታደራዊዎቹ መሪዎች ምርጫ ለመጥራት በማንገራገራቸው ያላቸው መሆኑ ታውቋል። ወታደሮቹ በተጨማሪም የሩሲያ የቅጥር ተዋጊዎችን ማሰማራታቸው ከተልእኮዎቻቸው ጋር አይጣጣምም በሚል አውሮፓውያኑ ቅሬታ ሰምተዋል። የታኩባ ግብረ ኃይል በሚል ተልእኮ አስራ አምስት የአውሮፓ ሀገሮች ጥምር ኃይላቸውን ማሊ ውስጥ ማሰማራታቸውን ሮይተርስ ባጠናቀረው ዘገባ ጠቁሟል። የዩክሬን ፕሬዚደንትና የመከላከያ ሚኒስትራቸው የሩሲያውን ፕሬዚደንት ሐሳብና አካሄድ የሚገነዘቡት ከምዕራባውያኑ ሀገሮች በተለየ ሁኔታ መሆኑን መገምገማቸው ተገልጿል። ዩናይትድ ስቴትስ እና እንግሊዝ የሩሲያው መሪ ቭላዲሚር ፑቲን ዩክሬንን በማንኛውም ሰዓት ለመውረር ትእዛዝ ሊያስተላልፉ ይችላሉ የሚል ሀሳብ አላቸው። እንዲያውም ሩሲያ በሚቀጥለው ወር ውስጥ ዩክሬንን ልትወር ስለመቻሏ ግልጽ መጠቆሚያ መኖሩን ከዩክሬኑ መሪ ቮሎዲሚር ዜሌንስኪ ጋር ሰሞኑን በስልክ የተነጋገሩት ፕሬዚደንት ጆ ባይደን መግለጻቸውን ዋይት ሀውስ አመልክቷል። መቶ ሺህ የሚሆን ጦሯን ዩክሬን ወሰኖች ላይ ያሰፈረችው ለመደበኛ የጦር ልምምድ መሆኑን ሩሲያ በተደጋጋሚ ስትገልጽ ይሰማል። የዩክሬኑ ፕሬዚደንት ዜሌንስኪ ሩሲያ ቀጥተኛ ወረራ ልታደርግ ስለመቻሏን እንደሚጠራጠሩ ይልቅ ይበልጥ ውስብስብ የሆነ ጫና ለመፍጠር እየሰራች መሆኗንና ከነዚህ መካከልም የሥነ ልቦና ጦርነት እንደሚገኝበት አመልክተዋል። እንዲያውም የዩክሬኑ መሪ የምዕራብ አጋሮቻቸው እንዲረጋጉና የተካረሩ ንግግሮቻቸውን እንዲያረግቡ እያሳሰቡ መሆናቸው ተዘግቧል። በመጨረሻም ስፖርት በመጨረሻም ስፖርት የአፍሪካ ዋንጫ የሩብ ፍጻሜ ጨዋታዎች ዛሬ ተጀምረዋል። በውድድሩ አስተናጋጅ በካሜሮንና በጋምቢያ መካከል የተካሄደውን የመጀመሪያውን ጨዋታ ካሜሮን ሁለት ለባዶ አሸንፋለች። ከጥቂት ደቂቃዎች በፊት ነው የተጠናቀቀው ጨዋታው። ካሜሮን ይህንን ከሚጋጠሙት አራት ቡድኖች የመጀመሪያዋ ሆናለች። የቪኦኤ የአማርኛው ስርጭት በሚጠናቀቅበት አራት ሰዓት ላይ ደግሞ ቡርኪና ፋሶና ቱኒዚያ ይገናኛሉ። ቀሪዎቹ ሁለት የሩብ ፍጻሜ ጨዋታዎች ደግሞ ነገ ይካሄዳሉ። ክቡራትና ክቡራን አድማጮች ለዜና የተያዘው ሰዓት በዚሁ አበቃ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ጤና ይስጥልኝ። ዜናዎቹን ያሰማን ሰለሞን አባተ ነው። በ19 ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁ። ለእኔ አንደኛው መሰረታዊ ነገር ብር ማርከስ የዋጋ ንረቱ ዋነኛው ዋንኛው፣ ምናልባትም ሁለተኛው ከዚህ ከምርት እጥረት ከእርሻ ምርት እጥረት ቀጥሎ ሁለተኛው ምክንያት ብር ማርከስ ነው። ይህንን ከጠቅላይ ሚኒስትሩ ኃይለማርያም፣ ኢቨን ከዛ በፊት ከነበሩት ጋር ጀምሬ የምለው ነገር ነው። ግን መንግስቱ ይሰማ አታየው። የመጣኔ ሀብት ባለሙያውና መምህሩ ፕሮፌሰር አለማየሁ ገዳን ሰማናቸው። የኢትዮጵያ ውስጥ ጦርነት በሀገሪቱ አጠቃላይ የመጣኔ ሀብት ቁመና ላይ ስለ ደቀናቸው ተግዳሮቶች ቆየት ብለው ሀሳባቸውን ያጋሩናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም አት ቪኦኤ አምሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንሻገል። በቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋ መዝገብ ከተከሰሱት ሰዎች መካከል ሁለቱ በዋስ እንዲፈቱ የተወሰነው በፍርድ ቤቱ እንጂ በመንግስት አይደለም ሲል የፍትህ ሚኒስተር አስታውቋል። በቅርቡ መንግስት ካሳለፋቸው ክስ የማቋረጥ ውሳኔዎች ጋር የተገናኘ እንዳልሆነ ነው የተገለጸው። ይህንን ለአሜሪካ ድምፅ ያብራሩት የፍትህ ሚኒስተር ደኤታ አቶ ፍቃዱ ጸጋ ከክስ ማቋረጥ ጋር የማይገናኝ በፍርድ ቤቱ ነጻ ሂደት የተወሰነው ውሳኔ ነው ብለዋል። አቃቤ ሕግ ለጠቅላይ ፍርድ ቤቱ ይግባኝ ማለቱን እግድ መጠየቁንም ጠቁመዋል። የፍትህ ሚኒስትር ዴኤታ አቶ ፍቃዱ ጸጋን ያነጋግራቸው እስክንድር ፍሬው ነው። በቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋ መዝገብ ከሚገኙት ተከሳሾች ሀያ ሁለቱ በሰላሳ ሺ ብር ዋስ እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ብይን የሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሙስና ጉዳዮች ወንጀል ችሎት ነው። ፍርድ ቤቱ የዋስትና መብት ከፈቀደላቸው መካከል የብሔራዊ መረጃና ደህንነት ምክትል ዋና ዳይሬክተር የነበሩት አቶ ያሬድ ዘሪሁንና የጸረ ሽብር ወንጀሎች መምሪያ ኃላፊ አቶ ተስፋዬ ኡርጌ ይገኙበታል። ፍርድ ቤቱ ይህንን ብይን መስጠቱን ያረጋገጡት የፍትህ ሚኒስትር ዴታ አቶ ፈቃዱ ጸጋ ውሳኔው ግን የፍርድ ቤት እንጂ ከሰሞኑ የመንግስት ክስ የማቋረጥ እርምጃ ጋር የተገናኘ አለመሆኑን ገልጸዋል። የነበረውን ሂደትም አብራርተዋል። በነዚህ ተከሳሾች ላይ አቃቢ ህግ ክስ የመሰረተው ስልጣን ያለአግባብ በመጠቀም የማሰር መብት ወይም ስልጣን ሳይኖራቸው የተለያዩ ግለሰቦችን ማሰራቸውና ከማሰራቸው በላይ ደግሞ ማንገዳታትን በመፈጸማቸው ነው። የተከሰሱትም እንደ የፈጸሙበት ሁኔታ በሁለት ህጎች ነው። አንዱ ባይ ቁጥር ስምንት ሰማንያ አንድ ዝባር ሁለት ሺህ ሰባት ከመውጣቱ በፊት በድሮ በወንጀል ህግ የሚሸፈን ነው። በወንጀል ህጉ አንቀጽ አራት መቶ ሰባት መሰረት ስልጣንን ያላግባብ መጠቀም የሙስና ወንጀል ነው። ሌላው ደግሞ ከሁለት ሺህ ሰባት መጋቢት በኋላ ደግሞ በአዋጅ ቁጥር ስምንት ሰማንያ አንድ ስር በሚወርቅ ተከሰዋል። ስለዚህ ክስ አቃቤ ሕግ የመሰረተባቸው የብሔራዊ መረጃና ደህንነት አገልግሎት እንደ ተቋምም ሆነ ሰራተኞቹ ማሰር መብት የላቸው ስልጣንም የላቸው ማሰር አይችሉም። ሰዎችን ማሰር መሰር ብቻ ሳይሆን ለወራት አስረዋል፣ አሰቃይተዋል። ይሄ ስልጣንን ያላግባብ መጠቀም ነው። በድርጊቱም የአካል ጉዳት ደርሰዋል፣ የሰው ህይወት ጠፍተዋል። አንዳንዶቹ ላይ ገንዘብም ተወስዷል፣ የሚሉ ነገሮችን የያዘ ክስን የቀረበባቸው ፍርድ ቤት ምስክሮች አቅርበን ስናሰማ ነው የነበረው። ፍርድ ቤቱ ከሀያ ሁለቱ ተከሳሾች መካከል በሁለቱ ላይ ብይን የሰጠውም ቀደም ብሎ መሆኑን አቶ ፈቃዱ አስታውሰዋል። ፍርድ ቤቱ ክሱን ከሰማ በኋላ ከዚህ በፊት ቀድሞ በሁለት ተከሳሾች ላይ ብይን ሰጥቷል። አሁን ሀያ ሁለቱ ላይ አደለም የሰጠው ሁለቱ ቀድሞ ነው ብይን የተሰጠባቸው። በከሰስንበት ክስ አንቀጽ ኖዝ አንቀጽን ብቻ ቀለል አድርጎ ስልጣኔ ኃላፊነት አልነበራቸው ብሎ ተከላከሉ ብሎ ወስኗል። ሁለቱ በቀድሞ የተወሰነው ለምንድን ነው የቀረበባቸው ማስረጃ ትንሽ ስለነበረ እነሱን ክሳችን ተነጥሮ ይታየልን ብለው ስለነበርና አቃቢ ግብ ስላልተቋወመ በወንጀል ንጉ አንቀጽ አራት መቶ ሰባት ነስ ቁጥር ሁለት ተከሶ የነበረውን ወደ ነስ ቁጥር አንድ በማድረግ በዋስትና ለቋቸዋል። ሀያዎቹ አሁን ይከላከሉ ከተባሉት ውስጥ ከአንዱ ተከሳሽ ውጪ ሌሎቹ በሙሉ በዋስትና እንዲለቀቁ ተደርጓል። እንደተባለውም ይህ የሆነውም ፍርድ ቤቱ ቀድሞ የሰጠውን ብይን በሚቃረን ሁኔታ ብይን በመስጠቱ ቀድሞ አቃቢ በከሰሰበት አንቀጽ ስልጣንን አደጓን መጠቀም ነው ልክ ነው ድርጊቱ ብሎ የወሰነውን ውሳኔ ራሱ የሰጠውን ውሳኔ በመሻ ስልጣንን አደጓ በመጠቀም ከንብረት ጥቅም ጋር ነው የሚገናኘው እንጂ አሁን ከተቀረበው ክስ ጋር አይገናኝም። ስለዚህ በወንጀል ህጉ አራት ሀያ ሶስት ስር ነው ሊከላከሉ የሚገባው ብይን በመስጠቱ ነው። ይህ መሆኑ አቃቤ ሕግ የዋስትና ጥያቄውን ሲቃወሙ መቆየቱን ሚኒስትር ዴታው አብራርተዋል። ይሄ አሁን ሊከላከሉ የተባሉበት የወንጀል ህጉ አራት መቶ ሀያ ሶስት እና የወንጀል ህጉ አምስት ሀምሳ ስድስት ዋስትናን አያስከለክልም በሚል ነው ብይን የተሰጠው። አቃቤ ህግ ብይኑ ከተሰጠ በኋላ የዋስትና ጥያቄውን ተቋውሟል። በብዙ ምክንያቶች እነዚህ ሰዎች ፍላይት ሪስክ ልንለው የምንችለው ከሀገር ሊወጡ የሚችሉ የትም ያመልጡ የሚችሉ በደህንነት ግንኙነት የነበራቸው የትኛውን ቦታ ያመልጡ የሚችሉ ሰዎች ስለሆኑ ፍርድ ቤቱ እንዲከለከሉ ብይን የሰጠበት አንቀጽ ምንም እንኳን ዋስትና ማያስከለክል ቢሆንም በመረጃ ደረጃ ማለት ነው በህግ የሥነ ስርዓት ህግ አንቀጽ ስልሳ ሰባት ተከሳሽ መልሶ ሊቀርብ አይችልም የሚል ግንዛቤ ፍርድ ቤቱ ሲይዝ ዋስትና መከልከል አለበት ስለሚል ያንኑ ሰፊ ምክንያቶች ዘርዝረን ተቃውመናል። ፍርድ ቤቱ ሳይቀበለው ቀርቷል። አቶ ፈቃዱ አያይዘውም በፍርድ ቤቱ ውሳኔ ላይ ብቻ ሳይሆን በሂደቱም ላይ ቅሬታቸውን ሲያቀርቡ መቆየታቸውን አስረድተዋል። በአጠቃላይ በሂደቱ የተወሰነ ያው ማለት ፍርድ ቤት የሰጡትን የተሰጠው ውሳኔ መከበር አለበት ብለን እናስባለን። ነገር ግን በሂደቱ ላይ በገለልተኝነት ጉዳዩን የማየት ችግርም ተስተውሏል ብለን አስበን ስለነበረ እኛ እንዲ አቃቤ ህግ በችሎቱ ላይ ከተሰየሙ ሁለት ዳኞች ከችሎት ሊነሱልን እንደሚገባ ጭምር የዋስትና ክርክሩ ላይ ጥያቄ ያቀርበናል። ፍርድ ቤቱ ሳይቀበሉ አርዋል። ዞሮ ዞሮ በፍርድ ቤት የተሰጠው ውሳኔ በፍርድ ቤት ነው ሊታረሙ አካባቢ ይግባኝ ጠይቋል። በይግባኝ ደግሞ የሚታይ ይሆናል ማለት ነው። ፍርድ ቤቱ የቀድሞ የብሔራዊ መረጃና ደህንነት አገልግሎት ሰራተኞች በዋስ እንዲፈቱ የወሰነበት ጊዜ ታዋቂ የህወሓትና የሌሎች ድርጅቶች አመራሮች በመንግስት ውሳኔ ከተፈቱበት ወቅት ጋር ተገጣጥሟል። ሁለቱን ጉዳዮች አያይዘው እየተመለከቱ ያሉ ወገኖች ስለመኖራቸው ያነሳሁላቸው የፍትህ ሚኒስትር ዴታ ፈቃዱ ጸጋ ተከታዩን አብራርተዋል። ይሄ በፍርድ ሂደት የተሰጠ ውሳኔ በፍርድ ሂደት የተሰጠ ውሳኔ ስለሆነ እኮ ነው። መንግስት የወሰነው ቢሆን ኖሮ እና በመንግስት ፍላጎት በሌላ መንገድ ቢሆን፣ ሲጀመር ዳኞች ዋስትና እንዲሰጡ የምታደርግበት ሁኔታ የለም። አስፈጻሚ አካል ሲወስን፣ አስፈጻሚ አካል የተሰጠው ስልጣን ክስ ማቋረጥ ነው የሚሆነው። ስለዚህ ክስ የማቋረጥ ክስ የማንሳት ጉዳይ ነበር የሚሆነው ማለት ነው የዳኝነት አካሉ በሌላ ውሳኔ የሚወሰንበት የለም። በገባው ልክ በተረዳው ልክ ነጻነቱን ጠብቆ መዝገቡን መርምሮ የራሱን ብይን ሰጥቷል። ሁ የተሰጠው የባለፈው የተፈቱ ሰዎች ከመፈታታቸው በፊት ቀኑን ኤግዛክት ላይ አላስታውሰም እንጂ ወደ ታህሳስ መጀመሪያ አካባቢ ነው የዋስትና ክርክሩ ችሎቱ ላይ ያሉት ዳኞች ይነሱልን የሚሉት ጉዳዮች ቀጠሮ እየወለዱ ችሎቱ ተጓርሏል የሚሉ ምክንያቶች እየመጡ ስለሆነ ነው እንጂ አሁን የተፈቱ የተባሉ ሰዎች ከመፈታታቸው በፊት ነው ብይን የተሰጠው በወቅቱ ሲዘገብ ተከላከሉ ማለት ምንድን ነው? አንቀጽ መቀየር ምንድን ነው? በሚል አንደርስታንዲንግ ስላልተሰራ የህዝብ ኮሚኒኬሽኑ ላይ ሚዲያው የሰራው ግልጽ ስላልሆነ ነው እንጂ የታወቀ ነገር ነው ማለት ነው። እንደ ህግ ሰው ስትሆን ዛሬ አይደለም ዋስትናውን የምትገምጠው ገና አንቀጹ የተቀየረ ጊዜ ዋስትና ሊሰጥ እንደሚችል ይገመታል። ምንም እንኳን ቅድም እንዳሉ በስነስርዓት ህጉ አንቀጽ ስልሳ ሰባት መሰረት ፍርድ ቤት ዋስትና እንዲከለክል ተከሳሾች መልሶ ሊመጡ አይችሉም የሚለውን መቃወሚያ እንዲመዝልን ዝንላ መለከት ነው ቢሆንም ማለት ነው። ስለዚህ በፍጹም ከክስ ማቋረጡ ጋር በሌሎች ሰዎች ከተፈቱት ነገር ጋር የሚያገናኘው የለም። የፍርድ ቤት ነጻ ሂደት የተሰጠው ውሳኔ የፍርድ ቤቱን ውሳኔና የፍትህ ሚኒስትር ዴታውን ማብራሪያ በተመለከተ ከተከሳሾቹ ጠበቆች ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ከተሳካ በቀጣይ ዘገባ ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በመከታተል ላይ ያላችሁት የአሜሪካ ድምፅን ነው። በመቀጠል የምሽቱን ዘለግ ያለ ጊዜ የሚወስደውን ዘገባ እናሰማችኋለን። ዝግጅቱ በብሔራዊ መግባባት ላይ ያተኩራል። በኢትዮጵያ ልካሄድ የታቀደውን ብሔራዊ ውይይት የሕዝብ ተወካዮች ምክር ቤት በአዋጅ ማጽደቁ ይታወሳል። ምክር ቤቱ አዋጁን ባጸደቀ ቀንም የአወያዮች ኮሚሽን አቋቁሟል። ምክር ቤቱ የእጩ ኮሚሽነሮችን ጥቆማም ተቀብሎ አጠናቀዋል። የኮሚሽን እነማንን ያካት ምንስ ያካትና የውይይቱ አጀንዳዎች ምን ይሆኑ በሚለው ላይ የተለያዩ የፖለቲካ ፓርቲ መሪዎችና ምሁራንን ሀሳብ ጠይቀናል። ዘገባውን ያስተናደው ምትኩ ፈቃዱ ነው። የኢትዮጵያ የሕዝብ ተወካዮች ምክር ቤት ታህሳስ 2014 ዓ.ም ባካሄደው ጉባኤ መሰረት በሀገሪቱ ለረጅም ጊዜ የቆየው ልዩነት ለመፍታት በብሔራዊ ውይይት አስፈላጊነት ከተወያየ በኋላ የብሔራዊ ውይይት ኮሚሽን ማቋቋሚያ አዋጅ ቁጥር 1265 ህዝብ ባር 2014ን በአብላጫ ድምጽ አጽድቆታል። በአዋጁ አንቀጽ 12 ንዑስ አንቀጽ አንድ መሰረት ደግሞ የብሔራዊ ውይይት ኮሚሽኑ ገለልተኛ አካል መመራት እንደሚኖርበት ይደነግጋል። ኮሚሽኑን የሚመሩ በህዝብ ጥቆማ እንደሆን ከተደረገም ጥቆማ የመሰጠቱ ጊዜ ባሳለፍነው ጥር 13 2014 ዓ ም መጠናቀቁን የኢትዮጵያ የህዝብ ተወካዮች ምክር ቤት አስታውቋል። በተለያዩ መገናኛ ዘዴዎች ከህዝቡ 632 ጥቆማዎችን ወስጃለው ያለው ምክር ቤቱ ከነዚህ ውስጥ አርባሁለቱ ግለሰቦች በአዋጁ መስፈርት መሰረት የተሻለ ብቃት አላቸው ብሎ እንደመረጣቸው ከምክር ቤቱ ማህበራዊ ሚዲያ ያገኘን መረጃ ያስራል በአዋጁ መሰረት ብሔራዊ ቱን የሚመሩት አስራ አንድ የኮሚሽነሮች አባላት ይኖረዋል። የብሔራዊ ውይይት ኮሚሽኑ ለህዝብ ተወካዮች ምክር ቤት ቀርቦ ከጸደቀ በኋላ የውይይቶቹን አጀንዳ ለህዝብ ይፋ ያደርገዋል ተብሎ ይጠበቃል። እስካሁን በግልጽ የውይይቱ አጀንዳ ይሆናሉ ተብሎ የተቀመጡ ባይኖሩም የፖለቲካ ሰዎች ግን የየራሳቸውን ሀሳብ ሲያቀርቡ ይደመጣሉ። በዚህ ጉዳይ ላይ ለአሜሪካ ድምጽ ሀሳባቸውን የሰጡት ዶክተር አረጋዊ በርሄ የ የትግራይ ዲሞክራሲ ፓርቲ ሊቀመንበር፣ ያልተግባባንባቸው ሀሳቦች ብዙ ናቸው። ነገር ግን አሁን በዚህ ውይይት ቢካተቱ የምላቸውን እንዲህ ይነገራሉ። በኛ በኩል በቅድሚያ ሀገራችን ያታችው ህዝብ የሚቆጣጠረው ሥርዓተ መንግስት መመስረት ነው። እስካሁን እንደሚታወቀው ግለሰቦች ወይም ቡድኖች ወደ ስልጣን የሚመጡበት ሁኔታ ነው የነበረው። እስካሁን ድረስ ህዝብ የሚቆጣጠረው ሥርዓተ መንግስት አልነበረ። ለዚህ ደግሞ የተደራጀ ማህበረሰብ ያስፈልጋል። ስለዚህ ይህንን ስርዓት መጀመሪያ የሚያስተካክል ውይይት ቢደረግ ትልቁ ነገር ይሆናል። ብዙ ጥያቄዎች አሉ። አንደኛ፣ ስለ ፌዴራል አወቃቀር፣ ሁለተኛ፣ ስለ ባንዲራም ሳይቀር፣ ሶስተኛ፣ ስለ መብቶች በዘላቂነት መከበር፣ ሰብአዊና ዲሞክራሲያዊ መብቶች በዘላቂነት የሚከበሩበት ስርዓት መኖር፣ በዚህ የመሳሰሉ ጥያቄዎች ወርደው መግባባት እንዲደረስባቸው መሰረታዊ ናቸው ብለን እናምናለን። አቶ ሌንጮ ለታ አብዛኛውን እድሜያቸውን በፖለቲካ ተሳትፏቸው የሚታወቁት እንደ ሀገር ኢትዮጵያ ላይ ራሱ መግባባት ላይ ስላልደረስ ዋነኛ አጀንዳ መሆን አለበት ብዬ አምናለው ይላሉ። መሪም ብዬሌሳ ከጎደሙፊ ስርና ዲሞክራሲ ገጣቡፍ ሀላ አንጀሱፊ ብሔራዊ ውይይት የሚደረገው የዲሞክራሲ ስርዓትን ለመገንባት ሁኔታን ለማመቻቸት ነው። በዚህ ሀገር ውስጥ ደግሞ መሰረታዊ በሚባሉት ላይ መግባባት የለም። በተለይ ደግሞ ዴሞክራሲ ምን መምሰል አለበት በሚለው ራሱ ተግባቦት ላይ አልተደረሰም። በአንድ ሀገር ውስጥ ዲሞክራሲን ለማኖር መጀመሪያ በሀገር ላይ መስማማት ያስፈልጋል። ኢትዮጵያ እንደ ሀገር ምን አይነት ናት በሚለው ራሱ ላይ የተስማማን ነገር የለንም። ከዚህ ቀጥሎ እንግዲህ ትንንሽ ነገሮች እንደ ባንዲራ፣ የስራ ቋንቋ፣ የባለቤትነት ጥያቄዎች ላይ ተወያይተን የምንስማማበትን ካገኘን በዛ ላይ ህገ መንግስት አውጥተን አብረን እንኖራለን ማለት ነው። የአማራ ብሔራዊ ንቅናቄ ፓርቲ ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ደግሞ ብሔራዊ ውይይት ሲባል በአንድ ወይም ሁለት አጀንዳ የምንገድበው መሆን የለበትም ብሎ እንደሚከተለው ሀሳባቸውን ይገልጻሉ። በኢትዮጵያ ፖለቲካ ረገድ፣ በማህበረሰብ አጠቃላይ ኑሮ፣ የፖለቲካ ስምሪት የሀሳብ ልዩነቶችን እንዴት ማቻቻል እንደምንችል በማህበራዊ ውሉ ራሱ በህገ መንግስቱና፣ በሀገሪቱ አወቃቀር፣ በስርዓቱ አወቃቀር ደረጃ በርካታ ጥያቄዎች አሉና ብሔራዊ ውይይቱ በዋናነት ከአሁን በፊት በርካታ የታሪክ ጠባሳዎችን አሳልፈናል። ሰዎች በዜግነታቸው ያልተከበሩበት፣ በማንነታቸውና በእምነታቸው የተጠቁበት ይህም ደግሞ ዝም ብሎ በአጋጣሚና በዘፈቀደ የመጣ ሳይሆን በእቅድ የተያዘ በከፍተኛ ቅንብር የተሰራ በሂደት ደግሞ የሀገራዊ ስርዓት መገለጫ የሆነ የፖለቲካ ችግር ሁሉ ስለሆነ ይህንን የምናስተካክልበት ይሆናል የሚል ግምት ነው ያለን። ስለዚህ ዝም ብሎ አንድ የተነጠለ አጀንዳ ብቻ ሳይሆን ስራው በዚህ በብሔራዊነትና ድርድሩ ሁሉም ነገር በስምምነት ይቋጫል የሚል አንድምታም አይደለም ሊኖር የሚገባው ወደፊት የሚያራምድ ወደፊት፣ ግን በሰለጠነ ድርድርና ውይይት ፍትሃዊ አማካይ ላይ የምንደርስበት ዲሲፕሊን የሆነ መነሻ ያለው ቤዝ ላይ ንድሮ ተደርጎ በዛ መስመር ላይ የምንደራደርበት ልዩነቶች መኖራቸው ተፈጥሯዊና ያለ ወደፊት የሚኖር መሆኑን በልዩነት ምክንያት መጠፋፋትና መገዳደል እንደሌለብን ይሄ የትም ዓለም ላይ ያለና የኢትዮጵያ ልዩ ነገር እንዳልሆነ ሀገረ መንግስት ግንባታውንም በሚመለከት ታሪኩንም በሚመለከት ልዩነቶች ይኖራሉ። ግን ደግሞ ልዩነት ላይ ብቻ በማተኮር የጋራ ሴቶቻችንንም እየገፋን ወደኋላ የጣልንበት አጋጣሚም ስላለ እሱን ሁሉ ማስታረቅ በዚህ ፕሮሰስ ሁሉ ስርዓት መስርተው ጥላቻ ነባራዊ አድርገው በማህበረሰብ መካከል ያለውን በጎ ቁርኝት በመስበር የሀፍረት አጥር በመሀላቸው በመገንባት እስካሁን ድረስ ላለው ዳፋ የደረሰ የፖለቲካ እንቅስቃሴ ምንጭ የሆኑ አሁንም መሪ ተዋናይ ሆኖ የቀጠሉ ኃይሎች አሉ። እነዚህም ጉዳይ የሚታይበት የጎንዮሽ መድረክ የሽግግር ፍትህ ወይም ትራንዚሽናል ጀስቲስ የሚባል ማዕቀፍ እንድኖር እንፈልጋለን። ስለዚህ የብሔራዊ ውይይት ሲባል አንድ አጀንዳ፣ አንድ መድረክ፣ አንድ ቡድን አይደለም ታሳቢ የሚደረገው ሁሉም ባለድርሻ አካላት የሚሳተፉበት የፖለቲካ ሀይሎች ብቻ ሳይሆኑ ኢንተረስት ግሩፕ በአጠቃላይ የሚሳተፉበት ፌር ሪፕሬዘንቴሽን የሁሉም ድምጽ የሚካሄድበት ድባብና መድረክ ነው ማለት ነው። እኛ የምንረዳው ወዛጓዝ ነው። ዶክተር አለሙሲሜ ሙሲሜ የብልጽግና ፓርቲ ስራ አስፈጻሚ አባልና በሚኒስቴር ማዕረግ የዲሞክራሲ ግንባታ ስርአት አስተባባሪ እንደሚገልጹት ደግሞ ብሔራዊ ውይይቱ ኢትዮጵያ ምን አይነት የመንግስት አወቃቀር ሊኖራት ይገባል የምለውና ሌሎች ላይ ብንወያይ ስሉ ይገልጻሉ። ይህ ኢትዮጵያ ከራ ዲሞክራሲቲን ፍዲ ውመታትን መን ኢትዮጵያ ራንትርማቴ ብየ ኢጃሬ ምቲ ኢትዮጵያ እንደ ሀገር በዲሞክራሲ የተገነባ ሀገር አይደለም። ከዚህ የተነሳ የዲሞክራሲ ስርዓት መሰረት አልያዘም ይህ ለውጥ ኃይል ደግሞ ይህ የዴሞክራሲ ስርዓት መሰረት ላይ ለማስያዝ እየሰራ ይገኛል የዚህ ሀገር ህዝብ ከ1960ዎቹ ጀምሮ የመሬት የማንነትና የዲሞክራሲ ጥያቄዎችን ሲጠይቅ ቆይተዋል ይህን ስም ይብዛም የመሬት ጥያቄ በድርግ ጊዜ ለመመለስ ተሞክሯል የማንነት ጥያቄ ደግሞ ራስን በራስ ማስተዳደር በራስ ቋንቋ መማርና መስራት የተለያዩ ክፍተቶች ኑሩት እንጂ ባለፉት ሰላሳ ዓመታት መመለስ ተችሏል። ነገር ግን እስካሁን የዲሞክራሲ ጥያቄ ሳይመለስ አለ የሚል እምነት አለን። በዚህ ሀገር ውስጥ ያለው ልዩነት ምን አይነት ሀገር መገንባት አለብን የሚለው ላይ የፌዴራሊዝም ነው ወይስ አንድ አይነት ሀገር በቋንቋ፣ በባንዲራ አሁን ባለ ህገ መንግስት ላይ ልዩነቶችም አሉን። ስለዚህ በዚህ ሁሉ ላይ የአገሪቱ ዜጋ መወያየት አለበት። አንደኛ የትኛውም አመለካከት ያለው ፖለቲካ ፓርቲ መወያየት አለበት። ተወያይቶ ከተስማማ ተስማምቷል፣ ካልተስማማ ደግሞ ወደ ህዝብ ውሳኔ እንሄዳለን ማለት ነው። በህዝብ ውሳኔው ደግሞ ሁሉም መገዛት አለበት እንላለን። የብልጽግና ፓርቲ እንደ አንድ ተወያይ ሀሳቡን ለህዝብ ለመሸጥ እንደ ማንኛውም ፓርቲ ተሳታፊ ነው። በኢትዮጵያ ሊካሄድ የታቀደው ብሔራዊ ውይይት ላይ እነማን ይሳተፋሉ የሚለው ገና በሚቋቋመው ኮሚሽን የሚወሰን ቢሆንም፣ አሁን ባለው የፖለቲካ ሁኔታ ግን በሀገሪቱ ውስጥ በሰላማዊው መንገድ የሚታገሉ የፖለቲካ ፓርቲዎች እንዳሉ ሁሉ ነፍጥ አንግቦ ከመንግስት ጋር እየተዋጉ ያሉ ኃይላትም አሉ። ሁሉን አቀፍ ብሔራዊ ውይይት ላይ መሳራ ታጥቆ እየታገሉ ያሉት መሳተፍ አለባቸው ወይ ተብሎ የተጠየቁት አቶ ሌንጮ ለታ ለሁሉም የውይይት በሩ ክፍት መሆን አለበት ይላሉ። ኦሶ ደንዳሚ ወራነ ዳቡቱ ዱርሰ ብቻል መጀመሪያ ጦርነቱን ማስቆም ይቀድማል። ሁኔታዎች ለዚያ አመቺ ካልሆኑ ግን የብሔራዊ ውይይቱን ጀምረው ጦርነቱ በሰላም እንዲቋጭ ማድረግ። መታወቅ ያለበት ብሔራዊ ውይይቱ ለሁሉም ክፍት መሆን አለበት ግን ሰው ተገዶ መምጣት የለበትም። ፈልጎ የሚመጣ ደግሞ ጠመንጃ ይዞ መምጣት የለበትም። በዚህ ጉዳይ ላይ አስተያየት የሰጡት ዶክተር አረጋዊ በርሄ ደግሞ በጦር መሳሪያ የፖለቲካ ፍላጎታቸውን ለመሳካት የሚንቀሳቀሱ ኃይላት በዚህ ብሔራዊ ውይይት ባይሳተፉ እንመርጣለን ይላሉ። በእኛ በኩል አካታች መሆን አለበት የሚለው በመሳሪያ ፍላጎታችንን የበላይ እናደርጋለን የሚሉትን በአይካቶቱ ነው የሚመረጠው ምክንያቱም በጠመንጃ የሚያምን የራሱን ብቻ አስተሳሰብ በሌሎች በላይ ሊጭን ነው የሚፈልገው በሰላም ከሆነ ግን በውይይት በድርድር በሰጥቶ መቀበል እና መጨረሻው በህዝበ ውሳኔ ህዝቡ በሚወስነው ባብላጫ ማለት ነው ፣ በሚወስነው እየተመራን መሄድ። ይህ ነው አገር ሀገር የሚያደርግ የተረጋጋ ስቴብል የሆነ ስርዓት እንዲቀጥል የሚያደርገው። ስለዚህ እነዚህ በጦር የሚያምኑ ኃይሎች ባይካተቱ ነው የሚመረጠው። እንካተታለም ብለው የሚያስቡ ከሆነም ይህንን መርህ የሰላማዊ ውይይትን መርህ ተቀብለው መሳሪያቸውን ጥለው ሊሳተፉ ይችላሉ ብዬ ነው ምናምን የአብኑ ዩሱፍ እብራሂም በበኩላቸው ደግሞ እኛ እነማን ይሳተፉ የምለው ላይ አስቀድመን አቋም መያዝ አንፈልግም በማለት ያስረዳሉ በመሰረቱ እኛ እንዳንድ ባለድርሻ አካልና እንዳንድ ወሳኝ እንዳንድ ማህበረሰብ እንደሚወክል በማህበረሰባችን ልክ የሚጠየቁ መሰረታዊ የፍትህ የእኩልነት የዴሞክራሲ የሀገር ባለቤትነት ጥያቄዎች አሉ ኃላፊነትን የመወጣት ኮረስፖንዲንግ የሆነውን ጥቅም ተዘዋዘዋቢ መጠየቅ ጉዳይ ነው። የውክልና የመ- የመርህ ጉዳይ ነው እና እኛ አንድ ባለድርሻ ነን እንጂ ዝርዝር አስቀምጠን እከሌ ይኖራል፣ እከሌ አይኖርም የሚል ቅድመ ጀጅመንት ውስጥ አንገባም። እንደዚህ አይነት አይደለም የብሔራዊ ውይይት አላማው። በተቃርኖ የተሞላ ፖለቲካ ነው። ስለዚህ ውይይቱና ድርድሩም የሚደረገው የተለያዩ ሀሳቦች ባላቸው መካከል እንጂ ተቀራራቢና የሚስማማ ሀሳብ ባላቸው መካከል አይደለም። በጦር መሳሪያ የሚያምን መጀመሪያውንም በውይይት አያምንም ማለት ነው። በእኛ በኩል የትኛውም አካል የጦር መሳሪያውን አስቀምጦ ወደ ሰላም ድርድር ከመጣ ውይይቱ ላይ መሳተፍ ይችላል የሚሉት ደግሞ ዶክተር አለሙ ስሜ ናቸው። ወርቀው ረኮምብ ፈላ የዚህ ሀገር ችግር በጠመንጃ ይፈታል ብሎ የሚያምኑት መጀመሪያውኑ በውይይት አያምኑም ማለት ነው። በውይይት የማያምን ደግሞ ቢመጣም ውጤት አያመጣም። ስለዚህ አሁን ጠመንጃ የያዙትም ይሄ አያዋጣንም ብለው አምኖ ከመጡ እንደኛ በር ልዘጋባቸው የለበትም እንላለን። ሸኔ አለ አሸባሪ ዋታ አለ ይህ ጠመንጃ አያዋጣንም፣ በዚህ ብሔራዊ ውይይት እንካፈላለን ካሉ እንደኛ ፓርቲ መከልከል የለባቸውም። እምነታችንም ይሄ ነው። ነገር ግን ብልጽግና ፓርቲ ወሳኝ አካል ሳይሆን እንደ ተወያይ ስለሆነ ይህን የሚወስን የተመሰረተው ኮሚሽን ነው። ለዚህም ነው እኛ ገለልተኛ አካል እንዲሰየም የፈለግ ነው። ብሔራዊ ውይይቱ መካሄዱ ከዚህ በፊት ለነበሩ አለመግባባቶችና መቃቃር መፍትሄ ሊሆን ይገባል ይላሉ አቶ ዩሱፍ ኢብራሂም፣ የአብን ምክትል ሊቀመንበር። የኢትዮጵያ ፖለቲካ እንደሚታወቀው በርካታ ውጣ ውረዶችን ያሳለፍንበት ሰፊ ማህበራዊ ምስክልክል የታየበት ሀገራዊ የፖለቲካ ትጋቡ አጠቃላይ በተቃርኖ የተሞላ ሆኖ ነው የቆየው። ስለሆነም እኛ እንደ አማራ ብሔራዊ ንቅናቄ እንደ አብን ከዚህ በአብዛኛው በጥላቻ ከተሞላ የማህበረሰብን በጎ ቁርኝት ታሪካዊ ቁርኝት የካደ የፖለቲካ እንቅስቃሴ እና የኢትዮጵያን ህዝብ እንደ ማህበረሰብ ቡናውንም የማይቀበል የዜግነት ድርሻችንንም ነጻነታችንንም መብቶቻችንንም ወደኋላ የገፋ ወደ ጎን የገፋ የፖለቲካ እንቅስቃሴ ስለነበር በሀሳብ ልዩነት ምክንያት መቻቻል ጠፍቶ የዜሮ ድምር ፖለቲካ ውስጥ የከረምንበት ስለሆነ ህዝባችንንም ሀገራችንንም ወደፊት አንድ እርምጃ ማራመድ እንደዚሁም በሰለጠነ የፖለቲካ ውይይትና ድርድር ሁላችንም አሸናፊ የሚያደርግ ምልክታዊ አማካይ ሊገኝበት የሚችል የፖለቲካ መድረክ መኖር አለበት የሚል አቋም ነው ከመጀመሪያው ጀምሮ ስናራምድ የነበረው። ስለሆነም ኢትዮጵያን በሚመለከት አጠቃላይ ምልክቶቻችንን በሚመለከት፣ ታሪካችንን በሚመለከት አሲሜትሪክ የሆነ እይታ ነው ያለው፤ ማለት የተለያየ እይታ ነው ያለው። ይሄ በተለያዩ ጎራዎች የተሰለፉ የፖለቲካ ኃይሎችን እርስ በርስ እንዲጠፋፉ የተቃርመው ፖለቲካ ብቻ ማራመጃ ሜዳ እንደሆን የሀገሩ ማህበረ ፖለቲካ ያደረገ እና ለሽብርና ለጽንፈኝነት እንቅስቃሴዎችን በር የከፈተ ስለሆነ የፖለቲካ ኤሊቱ የራሱንም አጠቃላይ የኑሮ ውደት አሁን ያለውንም ወደፊት የሚመጣውንም ትውልድ በማሰብ ሳይንስ እንዲሁ የሌላ ሀገራትንም ተሞክሮ በንጽጽር በትክክለኛ ሳይንሳዊ በሆነ መንገድ በማጤን ለኢትዮጵያ የሚበጅ ነገር ማምጣት ስለሚቻል የመጀመሪያው ነገር ተቀምጦ ሀሳብ መለዋወጥ፣ መወያየት፣ ከዛ በኋላ የልዩነት ምንጮቹ ምን እንደሆኑ መለየት ሳይንሳዊ የሆኑ በሪሰርች እና ምርምር የተደገፉ ገለልተኛ የሆኑ ሀሳቦች እንዳስታራቂ እየቀረቡ እነሱን እየተቀበልን የተራራቅንበትን ነገር እያቀራረብን ትረስ ደቨሎፕ እያደረግን የምንሄድበት ፖለቲካ እንዲሆን ነው ምንፈልገው። ብሔራዊ ውይይቱን የሚመራው ኮሚሽን ተጠሪነቱ ለሕዝብ ተወካዮች ምክር ቤት መሆኑ ገለልተኛነቱ ላይ ጥርጣሬን ያስነሳል የሚሉ አሉ። እንደ ምክንያት የሚያነሱት ደግሞ የሕዝብ ተወካዮች ምክር ቤት አብዛኛው መቀመጫዎች በብልጽግና ፓርቲ መያዛቸውን ነው። በዚህ ጉዳይ ላይ የተጠየቁት ዶክተር አለሙ ስሜ፣ እኛ እንደ መንግስትና ፓርቲ ተነሳሽነቱን ወስደን ጀምረናል ሌላ ጨዋታ ውስጥ መግባት አንፈልግም፣ በማለት ይገልጻሉ። መሪ ብያለሳ ሀማታ ተ ማችሳ ተ ከናት አማኔ ከን ጀቻ ጅሮ ኖ በዚህ ብሔራዊ ውይይት አምነን እየሰራን ያለን እኛው ነን። ለእኛ የዚህ ሀገር ህዝብ የተስማማበት የብልጽግና ፓርቲን የሚጎዳ ነገር የለውም። ሁለተኛ ለዚህ ቆርጠን የተነሳን እኛው ነን። የዚህ ሀገር አጀንዳ በሰላም መካሄድ አለበት ብለን የወሰን ነው እኛ ነን። ለዚህም ደግሞ ቁርጠኝነታችን እያሳየን ሁሉም ሰው ውይይት ላይ መሳተፍ አለበት ብለን ክስ ላይ የነበሩትን ክሳቸውን አቋርጠን ከእስር እየለቀቅናቸው ነው። ይህ ደግሞ ቁርጠኝነታችን ያሳያል። ስለዚህ በዚህ በኩል ቁርጠኝነት አሳይተን ሌላ ጨዋታ ውስጥ አንገባም። ይህ አዋጅ ላይም ተቀምጧል። ይህን አዋጅ የሚያጸድቀው አሁን የሚጠረጠረው ፓርላማው ነው። እኛ እንደ መንግስትም ሆነ እንደ ፓርቲ ጥላሸት መቀባት አንፈልግም፣ እንድሳካ እንፈልጋለን። በዚህ ላይ የሚነሳ ጥርጣሬም መሰረተ ቢስ ነው። የኢትዮጵያ ፖለቲካ መካካድና መጠፋፋት ባህል በዚህ የብሔራዊ ውይይት መቀየር አለበት ብዬ አምናለሁ በማለት ያስረዳሉ። አቶ ሌንጮ ለታ መሪም ብዮሌሳ ቶኮካንን ረቲ ጥየፈቴ ሆጀቹ ቀቡ አዳ ፖለቲካ ጅጅሩ ብሔራዊ ውይይቱ አንድ አትኩሮ መስራት ያለበት የፖለቲካ ባህልን መቀየር ነው። የኢትዮጵያ ፖለቲካ ባህል ደግሞ መከዳዳትና እርስ በርስ መጠራጠር ነው። ይህ ደግሞ በአዋይ ሳይሆን በመወያየት የሚመጣ ነው። ለአሜሪካ ድምፅ ከአዲስ አበባ ትኩፍ ቃል እያዳመጣችሁ ያላችሁት በ19 እና በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይ ማለን አስተያየትና ጥቁማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመራችን 14 ነው። አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን ወይንም ሆን አት ቪኦኤ ኒውስ ዳት ካም ላይ ኢሜይል አድርጉልን። እያስተናገድኳችሁ ያለሁት ሀብታሙ ስዩም ነኝ። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ። አሸናፊ ለገሰ በዓይናችን ብቻ ይላል። Regrette tant ce the kids have to. I to but this one more the Genau nimmst du schon so አሸናፊ ለገሰን ሙዚቃ አስደምጠናችኋል እያዳመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው ወደ ተከታዩ ዝግጅት እንሻገር የኢትዮጵያ ጦርነት ኢኮኖሚያዊ ጫናና የውጪ አሸፋፈኑ ተግዳሮቶች። ባለፈው ማክሰኛው ዝግጅታችን የጦርነቱ ኢኮኖሚያዊ ጫናና የወጪ አሸፋፈኑ ተግዳሮቶች ከአንዳንድ አጠቃላይ የፖሊሲ አቅጣጫዎች ጋር በሚል ርዕስ የአዲስ አበባ ዩኒቨርሲቲ የመጣኔ ሀብት መምህርና ተመራማሪው ፕሮፌሰር አለማየሁ ገዳ ባለፈው ወር አዲስ አበባ ውስጥ አንድ ጥናታዊ ጽሁፍ አቅርበው ነበረ። ጦርነቱ የሚያስከትላቸው የማክሮ ወይንም አብይ የምጣኔ ሀብት ችግሮችን በዋጋ ንረት በአገር ውስጥና የውጭ ፋይናንስ እንዲሁም ምንዛሬ ላይ የሚያስከትለውን ችግር ከነመፍትሄዎቹ አቅርቧቸዋል። በዚህ ዙሪያ ደረጀ ደስታ አነጋግሯቸዋል። ተከታዩ ክፍል እንደሚከተለው ይቀርባል። ፕሮፌሰር ዓለማየሁ ገዳ ባቀረቡት ጥናታዊ ጽሑፍ የምጣኔ ሀብቱ የማክሮ ወይም የአብይ ኢኮኖሚ ተግዳሮቶች ናቸው ያሏቸውን በየዘርፋቸው ለይተው አቅርበዋቸዋል። አሳሳቢው የዋጋ ንረት፣ የውጭ ምንዛሪው ወይም የውጭ ፋይናንስ ችግርና የአገር ውስጥ ፋይናንስን ተግዳሮቶች ዋነኞቹ ናቸው። በመፍትሄነት ደግሞ ለፖሊሲ አቅጣጫዎች ይጠቅማሉ ያሏቸውንም በየተግዳሮቶቹ አንጻር ዘርዝረዋል። የእሳቸውም ቀዳሚ ትኩረትና ችግር የዋጋ ግሽበቱና ንረቱ መሆኑን ሲናገሩና ሲጽፉ መኖራቸውን ገልጻሉ። ለዚህ ደግሞ መሰረታዊ ምክንያት ምን እንደሆነ በማብራራት ይጀምራሉ። አንደኛው መሰረታዊ ነገር ብር ማርከስ የዋጋ ንረቱ ዋነኛው፣ ምናልባትም ሁለተኛው ከዚህ ከምርት እጥረት ከእርሻ ምርት እጥረት ቀጥሎ ሁለተኛው ምክንያት ብር ማርከስ ነው። ይህንን ከጠቅላይ ሚኒስተር ማናቸው ኃይለማርያም ኢቨን ከዛ በፊት ከነበሩ ጀምሬ የምለው ነገር ነው። ግን መንግስት ይሰማ አታየው። እና ለምንድን ነው ማይሰማው? በተደጋጋሚ እየሞከረው ለምንድን ነው ማይሰማው ብለህ ስታስብ ስታስብ አንዱ የሚታየኝ ነገር ምንድን ነው የፈረንጆቹ እስካሁን እንደዛ ካላረክ ያው ብር የዓለም ባንክ የዓለም የገንዘብ ድርጅት እርዳታ አይሰጡም። ምናልባት እሱ ምሁሪያ ማለለው የሆናል መንግስት እያስባለሁ ስለዚህ ያው ሲሪየስ ላይ አይሰሙም ማለት ትችላለህ። ቤዚካሊ ግን አንዳንድ ፍንጫ አያለው። አሁን የተሻለ ባለፉት ሁለት ሶስት አመቶች አንዳንድ ነገሮች የሰራዋቸው ላይ ያልኩት ነገሮች ይሰሩ አያለውኝ። ግን ይሄ ማለት ደግሞ አብሶሉት ይሰማሉ ማለት አደለም ይው እንዳልኩ የምንዛሪው ላይ ምንም አይሰሙሁም ያለሁ ላለፉት አራት አምስት አመት፣ እሱ ላይ ልጠይቆትና ባለፈውም አንስተውልኛል ይሄን ነገር ብር ማርከስ፣ ከሁለቱ ውጪ ከማርከስም ከመከላከልም ሌላ ዝም ብሎ በገበያ ዋጋ እንዲወሰን ገበያው እንዲዳኘው ምንዛሪውን። ምክንያቱም ገበያው ዋጋ እስከዳኘው ድረስ ጣልቃም ቢገባ በጎንዮሽ ሊሄድ ይችላል የሚልም ስጋት አለ። እንዴት ነው የሚታየው? ይሄ ብር ማርከስ የማቅለል ዞሮ ዞሮ እንግዲህ ጣልቃ ገብነትን ነው የሚጋብዘውና ይሄ አዎ እንግዲህ ምንድን ነው የምዕራብ ድርጅቶች ለምሳሌ የዓለም ባንክ እና የገንዘብ ድርጅት የሚሉት አትግቡበት እና በነጻ ገበያ ይወሰን የብሩ ዋጋ፣ የዶላርና የብሩ ዋጋ በነጻ ገበያ ይወሰን። እንደዛ ሲሆን አሁን በህገወጥ በህገወጥ ገበያው ላይ ያለው የአንድ ዶላር ዋጋ ትልቅ ነው። እስከ ስልሳ ብር ይሄዳል። እናንተ ግን ኦፊሻሊ በባንኮች የምትሰጡት አርባ አምሳ ብር አካባቢ ነው። ስለዚህ ብትተውት ወደ ስልሳው ምናምን ቢሄድ ቢሄድ አንድ ኤክስፖርተር አንድ ዶላር ሲሸጥ ሀምሳ ከማግኘት ይልቅ ስልሳ ስለሚያገኝ ይበረታታል። ሁለተኛ እናንተ ሀምሳ ላይ ስላቆማችሁት ከውጭ የሚገባ እቃ አረክሳችሁት። ስልሳ ቢሆኑ ውድ ይሆንበታል ከውጭ የሚገዛው ሰው ስለዚህ ከውጭ መግዛትን ያቆማል። ስለዚህ በዚህ ምክንያት ኤክስፖርታችሁ ከጨመረ በመጀመሪያው፣ በሁለተኛው ደግሞ ኢምፖርታችሁ ወይም ወደ ሀገር ውስጥ የምታገቡት ደግሞ ከቀነሰ በኤክስፖርታችሁና በኢምፖርታችሁ መሀል ያለው ክፍተት ስለሚጠብ ችግራችሁ እየተፈታላችሁ ይሄዳል ነው የሚል ብለው መንግስት የሚመክሩት እና በዚህ ምክር መንግስት ሁለት ሶስት ጊዜ አድርጎታል ይሄንን ነገር። ግን እነሱ ያሉት ነገር አልመጣም። ምን ማለት ነው? ኤክስፖርቱም አልጨመረም፣ ኢምፖርቱም አልቀነሰም። ሁለቱ አልመጣም። ለእኔ ብዙም አልገረመኝም። ይሄ እኔ ይሄ ፖሊሲ ሲመከር ወይም መንግስትም ይህን ፖሊሲ ሲያደርግ የኢምፖርታችን ውድ ስለሆነብን የምንተወ አይነት አይደለም። ስትራቴጂ የሚባሉ ናቸው። ምክንያቱም የምንገዛው ነዳጅ ብቻ ሀያ አምስት ፐርሰንት ነው። ነዳጅ ተወደዳል፣ ተወደደ መግዛታችን አይቀርም። ፋብሪካዎቻችን እስከ ስልሳ አምስት በመቶ የሚሆን ጥሬ እቃቸውን ከውጭ ነው የሚያመጡት። ተወደዳል፣ ተወደደ መግዛታችን አይቀርም። ስለዚህ ወደ ዘጠና በመቶ የሚሆነው ኢምፖርታችን ሊቀንስም አይችል ነው። ስለዚህ ውድ ስለሆነ አይቀንስም። ሁለተኛ ኤክስፖርታችን ችግሩ በነፃ ገበያ በሚሸጥ ከነመሸጡ ሳይሆን ሌሎች መዋቅራዊ ችግሮች አሉ የሚገኙበት እነዚህ መዋቅራዊ ኤክስፖርት ችግሮች አንድ እኔ በሰራኋቸው ጥናት ያየሁት የኤክስፖርተሮቻችን ችግር መሬት ማግኘት አይችሉም፣ ፋይናንስ ማግኘት አይችሉም፣ መብራት ይቆራረጥባቸዋል። ቢሮክራሲው ላይ የከስተምስ ወይም ጉምሩክ ያለው መንገላታት መከራ ነው፣ ጉቦ መከራ ነው። እነዚህ እነዚህ መዋቅራዊ ችግሮች ናቸው። እነዚህ ነው መፍታት ኤክስፖርቱ እንዲያድግ ብዬ ተከራክሬ ነበር። ስለዚህ ሁለቱም አላደጎ ኤክስፖርቱም አላደገ ይህንን ፖሊሲም አድርገው ማለት ነው። ስለዚህ እነዚህ መዋቅራዊ ችግሮች ካልተፈቱ አሁንም ኤክስፖርቱም አይሻሻልም፣ ኢምፖርቱም አይቀንስም። ስለዚህ ኢምፖርት ሰብስቲቱሽን ማድረግ ለምሳሌ፣ ጥሬ ዕቃውን ጭምር ከውጭ የሚመጡ እቃዎችን በሀገር ውስጥ ምርት ለተካት፣ ኤክስፖርት ደግሞ ላይ አሁን ያልኩ ችግሮች ላይ አነጣጥሮ መስራት ነው ለውጥ ሊያመጣ የሚችለው። በዚህ ምክንያት ይቀንሳል። ሌላው የዚህ የእርዳታም በሀገሪቱ ምጣኔ ሀብት ላይ የሚጫወተው ድርሻ ይኖረዋል እና የእርዳታ መቀነስ፣ የብድር መቆም ወይም መራዘም አሁን ባለው የፖለቲካም ሁኔታ በዚህ በጦርነቱም የተነሳ ማለት ነው። እርሶ እነዚህን ሀሳቦች ሲያነሱ የነበሩት ገና ጦርነቱ ከመጀመሩ በፊትም ነበረ አሁን ደግሞ ጦር ይሄ ምን ያህል አሁን ካለው ጋር ደግሞ ብቻ አሁንስ ይሄኛውንስ እንዴት ነው የሚያዩት? ምን እያስተዋሉ ነው? አሁን የውጭው ጫና ደግሞ በዚህ መንገድ ሲበረታ ምንድን ነው እያስተዋሉ? ይሄ እንዳልከው እኔ አይ ቲንክ አምስት ስድስት ዓመት በፊት ነዚ በፊትም በአካቸው ነገር አንድ ነገር አድርጉ፣ በጣም ጥገኛ ነን። ኤክስተርናል በውጭ የሚመጣ ላይ እርዳታም ላይ ብድርም ላይ በጣም ጥገኛ ናት ብዬ ከጠቅላይ ሚኒስትር አብይ በፊትም ጀምሬ ስሎ ነበረ። ይህም ያልተሰማ ነገር ነው። አሁን እንደው ቁጥሩን ዲያ ሚኖርህ ውሰጥህ ከውጪ ምን ያህል ጥገኛ እንደሆን የሚያሳየው ከጠቅላላ የምንበደረው እስከ ሰላሳ ፐርሰንት የሚሆነው ከቻይና ነው የሚመጣው። እንደው ያለፉትን አምስት ዓመት የተጠራቀመውን ስታይ ሰላሳ ፐርሰንት የሚሆነው ከቻይና ነው ባይላተራል ይሄ የሚባሉት የሁለትዮሽ ስምምነት ብለን የምናመጣቸው ለምሳሌ ከአሜሪካ ከእንግሊዝ፣ ከነዚ የምዕራብ ሀገሮች የምናመጣው በጣም ብዙ አይደለም፣ ሁለት ሶስት ፐርሰንት ነው እሱ ከዓለም ባንክ እና ከአፍሪካን ደቨሎመንት ባንክ አይነት ባንኮች ከዓለም አቀፍ ባንኮች የምናመጣው እስከ አስራ ሶስት እስከ አስራ አራት በመቶ ሄዳል ከጠቅላላው ከምናመጣው ገንዘብ ማለት ነው። ስለዚህ አሁን ምንድን ነው የሚሆነው? ሁለት ነገር ነው ያለን። አንደኛ እንዳው በዚህ ጦርነቱ በፖለቲካው ምክንያት ቻይና ኢትዮጵያ ላይ ተጽዕኖ ስትሮንግ ተጽዕኖ አላመጣም እንጂ በጣም አፌክት ሊያደረገን የሚችል ነው ሰላሳ በመቶ ድርሻ ያለው ነው። ኢቨን ከአሜሪካና ከእንግሊዝ ከመሳሰሉት ሁለት ሶስት ፐርሰንት ካላቸው ይበልጣል። አንድ ግን የምዕራቡ ሀገሮች ተጽዕኖው አፍትቶ ሊመጣ የሚችለው በዓለም ባንክ በኩል ነው። ምክንያቱም ዓለም ባንክን ሊያዙ ይችላሉ ሊያዙት ስለሚችሉ የዓለም ባንክ ውስጥ የፖሊሲ ውሳኔ ብዙ ጊዜ የሚደረገው ዓለም ባንክ ባላቸው ሀገሮች ባላቸው ኮታ ነው። ይህን አሜሪካና የመራብ የምዕራብ ሀገሮች ኮታ ደግሞ በጣም ትልቅ ስለሆነ ሊያዙ ይችላሉ ያርግ አታርግ ብለው፣ አሁን እሱ ራሱ ትልቅ ተጽዕኖ አለው። ምክንያቱም እንደነገርኩ እስከ አስራ ሶስት አስራ አራት ፐርሰንት የሚደርሰው ከእነዚህ አይነት ዓለም አቀፍ ባንኮች የተበደርናቸው ናቸው፣ ወይም በየአመቱ የሚሰጡ እነሱ ናቸው ይህን ያህል። ስለዚህ እነዚህ ፎርሰም ሪዝን ቢያቆሙ ግን ከባድ ተጽዕኖ ያመጣል። ስለዚህ ይሄን ነገር በፊት ምን የሚከራከረው ምን ነበር? ቁጭ ብለን በአንድ ጊዜ የመቀነስ አይቻልም። በእቅድ ግን በእቅድ የምንቀንስበትን ዘዴ እንቀይስ። ለምሳሌ ኮሪያዎች እንደዚህ ነበሩ። መጀመሪያ አካባቢ ከሰባ ፐርሰንት የሚሆነው ኢንቨስትመንታቸው ከሰባ አምስት ፐርሰንት የሚሆን ከውጭ የሚገዙት ዕቃ አሜሪካን እርዳታ ነበር ፋይናንስ የሚሆነው ገና ማደግ የጀመረው ጊዜ። ግን ሆን ብለው ስራዬ ብለው ቁጭ ብለው የተማሩ ሰዎቻቸው ኤክስፐርቶቻቸው ተሰብስበው ከዚህ ነገር እንዴት ነው የምንወጣው ብለው አቅደው መውጣት ችለዋል። ስለዚህ እንደዚህ አይነት ጠለቅ ያለ ውይይትና አቅድ ይፈልጋል። በአንዴ መውጣት አይቻልም ብዬ ነው የምገምተው። አሁን አሁን ካነሱልኝ ነጥቦች ውስጥ በጣም ብድር መጠኖቹን እንግዲህ የቻይናንም ገልጸዋል ወደ ሰላሳ አካባቢ ነው ያሉ ወደ ሰላሳ ከመቶ ነው ያሉ። ምዕራባውያን ደግሞ በዚህ በዓለም ባንክ እና በዓለም አቀፍ ተቋማት በኩል ወደ አስራ ሶስት ፐርሰንት የግላቸው ደግሞ ወደ ሁለት ፐርሰንት ነው ያሉ። እንግዲህ የሁሉ ተደማምሮ ሃምሳ ከመቶ አይሞላም። ከዛ በላይ የሚሆነው ስኬት ነው የሚመጣው። ምናልባትበዚህ አጋጣሚ የብድር ነገር ብድሩ በግል አሁን ደግሞ አንድ ሶስት አይነት አሉ ከባንኮችን ለምሳሌ ኤግዚም ባንክ ኦፍ ቻይና ለእኛ የመንግስት ተቋማቶች ብድር ሊሰጥ ይችላል። ለቴሌኮም ምናምን ብዙ ብሮች ለባቡር ስራ ምናምን አበድሯል። ሌላው ደግሞ የምዕራብ ሀገር ባንኮችም ማለት ለምሳሌ ሲቲ ባንክን ብትወስደው ኢትዮጵያን ኤርላይንስ ቦይንግ ሲገዛ ምናምን ፋይናንስ ያደርገዋል። ሌላው ደግሞ ሰፕላየርስ ክሬዲት እንድንሳል፣ ሰፕላየርስ ክሬዲት ደግሞ አንዳንድ አቅራቢዎች ብድር ይሰጡሃል። ትንሽ ደግሞ ቦንድም ተበድራለች ኢትዮጵያ አይን አንድ ሁለት ቢሊዮን የሚሆን ቦንድ፣ የሮ ቦንድ የሚሉት ይሄ የውጭ አበዳሪ ድርጅቶች፣ እሱም አንድ ሁለት ቢሊዮን ወደ አንድ ነጥብ አምስት ወርዷል መሰለኝ አሁን ተበድራለች የቀረው ደግሞ ከእንደዚህ አይነት ነው የሚመጣው እነዚህም ያው አገሩ ስቴብል አገሩ የአገሩ ፖለቲካ ይረጋጋ ካልሆነ በቀጣይነት የምታገኛቸው ውድሮች አይሆኑም ስለዚህ የአገሩ መረጋጋት የአገሩ ሰላም መሆን በጣም ቁልፍ ነገር ነው ኢትዮጵያ ግን ከአፍሪካ በህዝብ ብዛት ወደ ሁለተኛዋ ናት ወደ መቶ ሚሊየን ህዝብ የሚኖርበት አገር ነው ከገበያ አንጻር ወይም በምጣኔ ሀብት ባለሙያነቱ ምንድን ነው የሚያዩት ኢትዮጵያን በንግድ አይን ወ በውጭም አገሮች አይን ስትታይ የህዝቡ የመግዛት አቅም ደካማ መሆኑን የምጣኔ ሀብቱ ደካማ መሆኑ በጦርነት በችግር ውስጥ እንዳለች ሆኖ እሱ ሁሉ ተደማምሮ ግን በሌላ በኩልስ ሀብቷ ምንድን ነው እንዴት ነው የሚታየው? ብለው ነው የሚያስቡት። የህዝብ ብዛት በጣም ኢምፖርታንት ነገር ነው እንደገበያ ማለት። ህዝብ በዛ ማለት ብዙ ነገር ዲማንድ ያደርጋል ማለት ነው አቅርቦት የማቅረብ አቅም ካለ ህዝብን የመሰለ ገበያ የለም። ግን ግን ደግሞ ድሃ ከሆንክ የመግዛት ትንሽ ህዝብ ኖሯቸው የመግዛት አቅም ያላቸው የአውሮፓ ሀገሮች አንዳንዴ እኮ ስታየው የቤልጅየም ጂዲፒ፣ የቤልጅየም ጠቅላላ ሀገራዊ ምርት አንዳንድ ጊዜ ከአፍሪካ በሙሉ ይሆናል። የኢትዮጵያ ብቻ ሳይሆን ጠቅላላ አፍሪካ ብትወስደው አንድ ነጥብ ሁለት ቢሊዮን ህዝብ ነው ያለው፣ ግን ያ ሁሉ ገበያ አይደለም። ያ ሁሉ ገበያ አይደለም። ለምን አርባ አምስት በመቶ የሚሆነው የአፍሪካ ህዝብ ከድሀ ነው ከአንድ ነጥብ ዘጠና ሳንቲም ዶላር በታች የሚያገኝ ስለሆን ትልቅ ገበያ አይሆንም። ስለዚህ የህዝብ ቁጥር የህዝብ ቁጥር ሀብት የሚሆነው ማምረት ህዝቡ ማምረት ሲችል እና ገቢ ሲኖረው ነው። ከሌለው ግን አን- እንዳውም ሸክም ነው የሚሆነው። ስለዚህ ያን ባላንስ መጠበቅ ይፈልጋል። ያን ባላንስ ምን ይሉታል እነዚህ የህዝብ ጥናት የሚያጠኑ ሰዎች ፖፕሌሽን ደቪደንድ ይሉታል። ኦንጆ የኢትዮጵያን ህዝብ ስብጥር ስታየው ሰባ በመቶ የሚሆነው እድሜው ከሰላሳ በታች ነው። ስራት አቅንፈት ፖቴንሻል አለው ግን ገቢ ከሌለ ያለው አንኤምፕሎይ ስራ አጥ ከሆነ ወጣት ስራ አጥነቱ ብትወስደው ወደ ሀያ አምስት ወደ ሀያ ስድስት ፐርሰንት ነው እኛ ጋር። ስራ አጥ ከሆነ ገቢ ከሌለው የህዝብ ቁጥር እንደውም ዳኖ የሚሆንብህ ወደ ወደ ግጭት በቀላሉ ይመለመላል በአማጽያን ወደ ግጭትና ወደ እንትን ነው የሚወስድ። ስለዚህ ያን ባላንስ መጠበቅ በሁለት በኩል ያለው ምጣኔ መጠበቅ ያስፈልጋል። እነዚህን ነገሮች እንግዲህ በተለያየ አሁን እንደነገሩኝም ጽሑፎችን ከዚህም በፊት ይጽፋሉ በተለያዩ መድረኮች ላይ ሲጽፉ አያውቃለሁና አሁንም ጥናታዊ ጽሑፍም እንዳቀረቡ ነግረውኛል። የኢትዮጵያ ኢኮኖሚዎች አማካሪ ቦርድ ውስጥም ስሞን እንደነበረ በአንድ ወቅት አይቻለሁኝ። ይህን ሀሳባችሁን ለመንግስት እንግዲህ ይሰማሉ ይችላሉ ብዬ አስባለሁኝ። የመንግስት ባለስልጣናትና ወይም ፖሊሲ አውጪዎች ወይም ፖሊሲ አስፈጻሚዎች ምንድን ነው የሚሏችሁ? ምንድን ነው መንግስት የሚሰጠው የጊዜ እናንተ የምታቀርቧቸውን ሀሳቦች ላለመቀበል፣ ወይስ እሱን ተግባራዊ እያደረገ ውጤት ማምጣት አለመቻሉ ምንድን ነው ችግሩ? ያ ይሄ የኢኮኖሚክ ካውንስሉ ብዙ ችግሮች ነበሩበት እና ሲሪየስሊ ጠንክር ብሎ ማማከር ስላልጀመረ ተቋማዊ ነገሮች ሲሰራ ከእንደገና ውስጡ ደግሞ ችግር ነበረበት። ብዙም ቀጥታ መንግስትን የመከረው ነገር የለም እስካሁን። እኔ በግለሰብ ደረጃ እንደ ማንኛውም የዩኒቨርሲቲ መምህርና ተመራማሪ እነዚህን ጥናታዊ ጽሑፎች አወጣለሁ፣ በገኘዎች መድረክ ለመንግስትም ለመንገር እሞክራለሁ ትንሽ ለውጥ ያለው አንዳንድ የሰራኋቸው ነገሮች ላይ መንግስት ሲያደርጋቸው እያየሁ ነው ግን በተደራጀ መልኩ እንዳልከው አይፈጸሙም። ፕሮፌሰር አለማየሁ ገዳ በጥናታቸው ያነሱት ሌላው ነገር በተለይ የውጭ ምንዛሪውንና የውጭ መዋለ ንዋይን በማሳደግ ረገድ ሰሞኑን መንግስት ሲናገር እንደከረመው የዳያስፖራውን ተሳትፎ አስመልክቶ ሊኖር የሚገባውን የፖሊሲ አቅጣጫ አንስተዋል። ይሁን እንጂ አሁን ያለው አቅጣጫ ልክ አለመሆኑን ይገልጻሉ። እስካሁን ያለን አፕሮች ዳያስፖራን በሚመለከት ያው አርበኝነቱን ላይ ካውንቲ እያደረግን ነው። ግን በኢኮኖሚክ ኢንሴንቲቭ ይሻላል የሚል ሀሳብ አለኝ የሚሉት አስተያየት፣ ምንድን ነው ምንድን ነው? አሁን መንግስት ሁል ጊዜ እርዱኝ፣ ስጡኝ ምናምን ነው የሚላቸው እና ብዙዎቹ የእንደዚህ አይነት ሙከራዎች አልተሳኩም። ለምሳሌ አንድ ማኪያቶ ቹን ትታችሁ ላኩ ሲባል የመጣው ብር ወይም የተሰበሰበው ሳንቲም ነው። ከዚህ ይልቅ ግን እነሱን የሚያበረታታ ለነሱ ቆንጆ የሚከፍል ሲስተም መዘርጋት ነው የሚሻለው ለምሳሌ ርምተንስ ከውጭ የሚላከው ብር በሱ ላይ ከሁሉም ነገር የሚደግፈን፣ እንዳውም ቅድም የረሳ ነው አንዱ እሱ ነው። እስከ ስድስት ቢሊየን ከአምስት እስከ ስድስት ቢሊየን አንዳንዴ እስከ ስድስት ይደርሳል። አንድ ሰው ስትለው አራት ቢሊዮን ይመጣል፣ ያን ያህል ይመጣል። ግን በብዛት ደግሞ ህገወጥ በሆነ መንገድ ይገባል። ያ ስለዚህ ዝም ብለን አሁን አርበኝነታቸው ላይ ተመርኩዘን እባካችሁ በዚህ ያስገቡ እናት ሀገራችሁን ስለምትወዱ ከምን ይልቅ ለምን ለነሱ የተለየ ሬታ እንሰጣቸው? ከ ከህገወጡና ከህጋዊ መሀል ላይ የሆነ ለሪሚተንስ ብቻ የሆነ ብንሰጥ ብንሰጣቸው በኦፊሻል በኩል በህጋዊ በኩል የመግባቱ ነገር ሊጨምር ይችላል። እንደዚሁ እርዳታ ከምንል ደግሞ በኢንቨስትመንት እና ጥሩ ሪተርን ለነሱ ፈረንጅ ሀገር ከሚከፈለው በላይ ሪተርን የሚሰጥ ጥቅማጥቅም ጥቅማ የሚሰጥ ወለድ የሚሰጥ ስርዓት መዘርጋት ነው የሚሻለው። አይነት ነገር ነው። በጣም አመሰግናለሁ። የአሜሪካ ድምፅ በቅዳሜና እሁድ መርሃ ግብሮቹ በወቅታዊና አነጋጋሪ ኢትዮጵያ ጉዳዮች ላይ የተጀመረ ተከታታይ የክርክርና የውይይት መርሃ ግብር አሁንም በአንዳንድ የሀገሪቱ አካባቢዎች በመካሄድ ላይ ያሉትን ግጭቶች፣ የተኩስ አቁሙን ንግግር፣ የሀገራዊ ንግግር ምንነትና አንድምታን ይፈትሻል። የጋለውን ክርክር ተከታተሉ። እናንተም የእንግዶቻችንን ሐሳብ አዳምጣችሁ በያላችሁበት የምታስቡትን፣ የምታምኑበትን አድርሱ። የአሜሪካ ድምፅ ቪኦኤ። በቀጣዩ ዝግጅታችን በላሊበላ የብራና ስዕሎችን እየሳለ በመሸጥ ስለሚተዳደር አንድ ወጣት ተሞክሮን እንነግራችኋለን። ከልጅነቱ ጀምሮ የስዕል ፍቅር እንደነበረው የሚገልጸው ወጣቱ ሰዓሊ ዛሬ ላይ የስዕል ስራን እንጀራው አድርጓል። ከዩኒቨርሲቲ በመጀመሪያ ድግሪ ተመርቋል። ይሁንና በልምድ ካገኘው የስዕል ስራ ውጪ በሌላ ስራ የመሰማራት ፍላጎት እንደሌለው ለባልደረባችን ኬኔዲ አባተ ነግሮታል። ሙሉ ዘገባው በመቀጠል ይሰማል። ሰዓሊ ብርሃን ገብረ ጻዲቅ የላሊበላ ከተማ ነዋሪ ነው። ገና የ28 ዓመት ወጣት የሆነው ሰዓሊ ብርሃን በገና በዓል ዋዜማ በቅዱስ ላሊበላ ደብር ደጃፍ ላይ በድሮ የኢትዮጵያ ያሳሳል ዘይቤ ስዕሎችን በብራና ላይ እየሳለ ነው ያገኘሁት። በጠረጴዛው ላይ ካስቀመጣቸው የተለያዩ ቀለሞች በብሩሹ እያጣቀሰ በብራናው ላይ የተለያዩ ትውፊታዊ ስዕሎችን ያኖራል። እዚጋ ላይ ያሉት እንግዲህ እዚጋ ቤተ ክርስቲያን ባጠቃላይ ያያቸዋቸው ስዕሎች ቅዱስ ላሊቤ ንጉስ ላሊበላ፣ ሌላ መላእክቶች፣ ቅዱስ ሩፋኤል፣ ቅዱስ ገብርኤል፣ ጠቅላላ ያሉ የመላእክታት ስዕሎች ሆነች አሉ። እዚጋ ከሃይማኖት ውጭ የሚሆኑም አሉ። ብቻ እዚጋ ቦታውን ተረግጦ ማስታወሻውን ይዘው መውሰድ ለሚፈልግ ከሃይማኖት ውጭም አንዳንድ ስዕሎች አሉ። ለነጮች ብዙ ጊዜ ሃይማኖትም ያላቸውም የላቸውም ስለሚመጡ እነሱን በማገናዘብ ለሶስት አይነት ስሮች ነው ያሉት። ሰአሊ ብርሃን ይህን የስዕል ሙያ ከየት እንደቀሰመ ላነሳውለት ጥያቄ ምላሹ ይህ ነው። ሙያውን ያው ከድሮ አባቶች ነው። እዚሁ አካባቢ ጥንት ሰዓሊዎች ነበሩ። ቆዳን ፍቃው እዚሁ ነክረው ፍቃው ቆዳ አዘጋጅተው ብራና ጽሁፍ የሚጽፉ ትልቁ አባቶች ነበሩ። ህይወት ያሉም የሌሉም አሉ ከነሱ ነው የወረስኩት እዚሁ አካባቢ ባሉ ሰአሌዎች ነው የወረስኩት። ከጀመርኩ ያው አስር ዓመት አካባቢ የሆነ ነው። ከባህር ዳር ዩኒቨርሲቲ በቢዝነስ ማኔጅመንት የመጀመሪያ ዲግሪ ማግኘቱን የሚገልጸው ወጣቱ ሰዓሊ ብርሃን የስዕል ስራውን በማስበለጥ በተመረቀበት ሙያ ሌላ ስራ የመስራት ፍላጎት የለውም። በአሁኑ ወቅት ያለው የገበያ ሁኔታ ከወትሮው የቀነሰ ቢሆንም በዚሁ የሙያ ስራው መቀጠል ምርጫው መሆኑን ሰዓሊው ይገልጻል። ወደ ስዕሉ እንግዲህ ያው ትምህርት እየተማርኩኝ ጎን ለጎን የስራው ፍቅር ስለነበረብኝ እንዳልኩህ ትልቅ አባቶች ሰሩ ስለነበረ ከጎናቸው ሳይ ነበር። በአብዛኛው ደግሞ ላሊበላ እንደሚታወቀው በቱሪስት ነው መሰፋችን። ቱሪስት ነው የገቢ ምንጫችን። ቱሪስት ስለሆነ እና እሱን እያየሁ ስለሆነ ያደግኩትኝ ያው እንግዲህ ተሰጠውም ስለነበረኝ ትምህርቴን እንደጨረስኩ ቀጥታ ወደዛ ሙያ ልገባ ችል ያለው ቀጣ ወደ ሌላ አልሞከርኩም። አካባቢው ግና በዚህ ሰዓት በጣም ነጮች የሚበዙበት ወቅት ነበረ። በእርግጥ አሁን በወቅታዊ ጉዳይ በነበረው ችግር በጣም ቀንሶ ኑሯን። ከዛ በፊትም ቢሆን ላሊበላ ባይዘ የምትደዳደረው በቅርሶቿና ምንም ሌላ የገቢ ምንጭ ላት ሀገራት ሙሉ ላሊበላ ማለት ነች። ግን አሁን ከአንድ አመት በፊትም ቢሆን ኮሮና አግዶት እንግዳውን ኑሯል። አሁን ከዛ በኋላ ደግሞ ግርጅንታዎቹ ገብተውም እንግዲህ አምስት ወር ስድስት ወር በዚህ መልክ ኖረናል። ተደራራቢ ችግር ነው የነበረበት። ግን ያው ብቻ ቢገበያው ምኑ ቢቀንስም ከወትሮ ጥሩ ቢሆንም ያው የቀነሰ ነው ተቀቅሞ ከመስራት ይሄ ይሻላል ነው ይሄ ይሻላል ደግሞ ይሻላል፣ ያዋጣል። አዎ ምንም አይልም ስራው ያዋጣል። ምንም እንኳን የውጭ ሀገራት ጎብኚዎች በታሪካዊቷ ላሊበላ አሁን ላይ እንደ ወትሮ ባይስተዋሉም የስዕል ስራዎቹን የሀገር ውስጥ ጎብኚዎችም ይሸምታሉ። ከጎንደር የመጣችው ወጣት ቤተልሔም ካሳውን እነዚህን የብራና ስዕሎች ሲገዙ ካገኘኋቸው ጎብኚዎች መካከል ናት። እስኪ አሁን የገዛሻቸው ስዕሎች ምንድን ናቸው? ስዕሎቹ ያው የመላክታን፣ የቅዱስ ላሊበላ፣ የመብርሃን ሌላ ደግሞ ያው የቅዱስ ጊዮርጊስ ናቸው። በጣም ያምራሉ ስዕሎቹ። ከቆዳ የተሰሩ ናቸው። ማለት ሌላ ነገር ገዛለሁ፣ ይህን ግን ገዝቼ አላውቅም ነበር። ደስ ስላሉ ገዝቻለሁ። ገናደ ስጦታ ይሰጣል ለጓደኛ፣ ደዛ ነው። በጣም ያምራል። ሁላችሁም ግዟቸው በዚ አጋጣሚ። ሰአሊውም ደግሞ ያው እጁ ይባረክ። የብራና ስዕሎችን ለመሳል ምን ያህል ጊዜ እንደሚወስድበትና ስዕሎቹ ስለሚሸጡበት ዋጋም ሰአሊ ብርሃን ገብረ ጻዲቅ እንዲህ ያብራራል። አንድ ስዕል ለምሳሌ ሳይዛቸው ይለያያን ትልልቆች ስዕሎች አሉ። ፖስት ካርድ መልኮች የሚሰጡ አሉ። ግን ያው እንደ የስዕሉ ትልቅትና ግስበት ነው የሚለካው። ትልቅ ነው የሚባለው አለ። በሜትር ከአንድ ሜትር ከአምሳ እስከ ሁለት ሜትር የሚባሉ ትልልቆች የጊዮርጊስ እነዚህ ፊደላቶች ምናምን አሉ። እነሱ ትልልቁ የሚባሉ ስዕሎች ያው እስከ ሶስት ቀን እስከ አራት ቀን ከዛ በላይ የሚፈጁ አሉ። ያው በአማካኝ ከአንድ ቀን እስከ ሳምንት በላይ የሚፈጁ ስዕሎች አሉ። ትልልቆች አሉ። ሂሳባቸውም እንደዛው ነው። በስራቸው ልክ ነው ሂሳብ የሚወጣላቸው። በዚህ እንትን ዋጋ የላቸውም። እንደ ሁኔታዎች እያየን ነው የምንሸጠው። በወቅታዊ ጉዳይ እንደ ወቅቱ እያየን ነው የምንሸጠው እንጂ የኔ ያህል ቋሚ የሆኑ እንትን የሌላቸው፣ በሚያዋጣ መልኩ ብዙ ትርፍ አያስፈልግም። ትንሽ እየም ካለው ብቻ በዛ መልክ ነው እንትን የምንለው። ሳሊ ብርሃን ስለ ቀጣይ እቅዱም አውግቶኛል። ከዚህ በኋላ ያለኝ እቅድ ያው ይህኑ ስራዬ ማሳደግ ነው። በጋላሪ መልክ በትልቅ ቦታዎች ላይ ትልቅ ቤቱ ላች ላይ ሁኜ ስራዬን ማስፋፋት ይህን ስራ እየተረሳ ያለም የስዕል አሳሳል ዘይቤ ነው። እሱን ነገር ደግሞ በደንብ የማስተዋወቅና የማስፋት ፍቅር ነው ያለኝ። በአብዛኛው በቤተ ክርስቲያን ቅዱሳን ተደርገው የሚቆጠሩ የሃይማኖት አርበኞችን ጨምሮ የቅዱሳን መላእክትን ስዕሎች በኢትዮጵያዊ ዘይቤ በብራና ላይ የሚስለው ሰዓሊ ብርሃን በዚህ ጎዳናው ነገ አንቱታን ካተረፉ የዘርፉ ባለሙያዎች ተርታ እንደሚሰለፍ ያምናል። ፍላጎትን ማወቅና ራስን ማዳመጥ ለነገ ራእይ ስኬት መሰረት መሆናቸውንም እንደሚያምን አጫውቶኛል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። መርሃ ግብሩን ያቀናበረችልን ብርሃን ኃይሉ ነበረች። ጽዮን ግርማ ደግሞ የዕለቱ ዋና አዘጋጅ ነበረች። ያስተናገድኳችሁ ሀብታሙ ስዩም ነኝ። በቀሪ ደቂቃዎች የሚደመጥ አንድ ድንቅ ሙዚቃ ጋብዛችኋለሁ። የጥላሁን ገሠሰ ሥራ የሆነው ቆየት ያለው የትዝታይናት ይቀጥላል በሰላም ደሩ at the zoo.